የስዊዘርላንድ የፍትህ ሚኒስትር ሲሞኒታ ሶማሩንጋንን ጠቅሶ የስዊዘርላንዱ ዕለታዊ ጋዜጣ እንደዘገበው በስዊዘርላንድ ተገን የጠየቁና የረፍት ጊዜያቸውን በትውልድ ሀገራቸው የሚያሳልፉ ዜጎች የተሰጣቸው የተገን መብት ይነጠቃል። እንደ ዘገባው ሚኒስትሯ በብሔራዊ ምክር ቤት ስብሰባ ላይ ይህንኑ ነጥብ አንስተውም በጥብቅ አሳስበዋል። ይህ እገዳ በአብዛኛው ተገን የሚጠይቁትንና የስደተኝነት እውቅና የተሰጣቸውን ሳይሆን በስዊዘርላንድ ለረጅም ዓመታት የሚኖሩና ዜግነት ያገ ትውልደ ኤርትራውያንን እንደሚመለከት ገልጸዋል። የሀገሪቱ የስደተኛ ጉዳይ ቢሮ ኤርትራውያን ስደተኞች ለብሔራዊ በዓላትና ለነፃነት ቀን ወደ ኤርትራ ጉዞ ማድረጋቸውን እንደሚያውቅ ተዘግቧል። እንዲያም ሆኖ የተረጋገጠ መረጃ አለመኖሩ ነው የተጠቀሰው። ስዊዘርላንድ ውስጥ ነዋሪ የሆኑት ትውልደ ኤርትራዊው የሰብአዊ መብት ተሟጋችና ጠበቃ ዶክተር ዳንኤል ረዘነ መኮንን እንደሚሉት በእርግጥ ይህን የሚያደርጉ ካሉ ተገቢ እርምጃ ነው። አዎ ይሄ እንግዲህ በተለያዩ አገሮች እየተባለ ነው። ከአሁን በፊት አስቀድሞ የኖርዌይ መንግስት እንደዚህ ተመሳሳይ መግለጫ አውጥተው ነበረ። አሁን ደግሞ የስዊዘርላንድ መንግስት ይህን የመሰለ መግለጫ እንዳወጣ ሲነገር ሰንብቷል ባለፉት ሁለት ሶስት ቀናት። ይህ የሚያመለክተው ነገር ቢኖር ብዙዎቹ የተሰጣቸው የጥገኝነትን መብት የሚጻረር ድርጊት ላይ ስለተሰማሩ ማለት ነው። ይሄ ደግሞ ባጭሩ ያው ከመጡበት አገር ከኤርትራ ወደዛ የተመለሱ መሆናቸው ነው። ለጉብኝት ለተለያዩ ምክንያቶች ይሄዳሉ። ይሄ ደግሞ አይሆንም። ስለዚህ የአንዳንዶቹ ጉዳይ አሳሳቢ የሆነ ስለመጣ መንግስታቱ የተመለ ያመለከታቸው የአውሮፓ መንግስታት እንግዲህ ተመጣጣኝ እርምጃ እንወስዳለን እያሉ ነው። ይሄ ደግሞ በእርግጥ እንደዚህ አይነት ነገሮች እየተከሰቱ ከሆነ ተገቢ ይመስለኛል። ይህ ስዊዘርላንድ ውስጥ ይጸድቃል የተባለው ህግ ምናልባት አዲስ ይሆናል። በኖርዌይ ግን ተግባራዊ መሆን ከጀመረ አመት ሆነው ያሉን በስዊድን ነዋሪ የሆኑት ትውልደ ኤርትራዊቷ የስደተኞች መብት ተሟጋች ሜሮን ስጢፋኖስ በበኩላቸው፣ ስዊዘርላንድ ሎ ር በስዊዘርላንድ አዲስ ይሆናል። በኖርዌይ ግን ይህ ህግ ተግባራዊ መሆን የጀመረው ካለፈው አመት ጀምሮ ነው። በኖርዌይ ያለው ህግ ኤርትራዊ ወይም ኢትዮጵያዊ ከሆንክ ወደ ኢትዮጵያ፣ ወደ ኤርትራ አሊያም ወደ ሱዳን መሄድ አትችልም ነው የሚለው። በርካታ ኤርትራውያን ወደ ሱዳን ሲሄዱ ፓስፖርታቸው ላይ ያለው ማህተም ሱዳን እንደነበሩ ነው የሚያሳየው ኤርትራ ከደረሱ በኋላ ግን ኤርትራ መግባታቸውን የሚያሳየውን ማህተም አያስደርጉም። ስለዚህም ስርዓቱን እያታለሉ ነው። ኖርዌዎች ይህን ጉዳይ ተረድተው ማንም ሰው ፈቃድ ከሌለው ተመልሶ መሄድ አይችልም የሚል ህግ አውጥተዋል። ወደ ፖሊስ ሄዶ ወደ ኤርትራ፣ ወደ ኢትዮጵያ አሊያም ወደ ሱዳን ለምን መጓዝ እንዳስፈለገው አሳማኝ ማስረጃ ማቅረብ ይኖርበታል። ይህን ሳያደርግ የተጓዘ ሰው ከተደረሰበት የተገን መብቱ ሊገፈፍ ይችላል። ይህ ህግ ነው በኖርዌይ ካለፈው ዓመት ጀምሮ ተግባራዊ ሆነው። የስዊዘርላንዷ የፍትህ ሚኒስተር ሲሞኔታ ሶማሩጋ በሀገራቸው ተገን ተሰጥቷቸው የረፍት ጊዜያቸውን ትውልድ ሀገራቸው የሚያሳልፉ ስደተኞች የተሰጣቸውን የመኖሪያ የጥገኝነት መብት ለመክፈፍ የሚያስችል የሕግ ረቂቅ በዚሁ የአውሮጳውያኑ የበጋ ወራት ውስጥ ለስዊዘርላንድ ምክር ቤት እንደሚያቀርቡም ተመልክቷል።